ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። አውስትራሊያን ጨምሮ ከሁለት ነጥብ አምስት እስከ ሶስት ሚሊዮን የሚደርሱ ኢትዮጵያውያንና ትውልድ ኢትዮጵያውያን ባህር ማዶ በተለያዩ የዓለም ማዕዘናት እንደሚኖሩ ሪፖርቶች ያመለክታሉ። በአስራ ዘጠኝ ዘጠናዎቹ ተቋቁሞ የነበረው የዳያስፖራ ጉዳዮች ዳይሬክቶሬት ጄኔራል ከአምስት ዓመታት በፊት የኢትዮጵያ ዳያስፖራ ኤጀንሲ ሲልም፣ ባሁኑ መጠሪያው የኢትዮጵያ ዳያስፖራ አገልግሎት በሚል ስያሜ ለባህር ማዶኞቹ ኢትዮጵያውያንና ትውልድ ኢትዮጵያውያን ዘርፈ ብዙ አገልግሎቶችን አብረካች እንደሆነ ይገለጣል። ለመጠይቃችንም መነሻ ይሆነን የሆነው ዋነኛ ተልእኮና ግቦቹ ምንድን ናቸው በሚል አቶ በላይነህ አቅናው የኢትዮጵያ ዲያስፖራ አገልግሎት ምክትል ዋና ዳይሬክተር እንዲህ ያስረዳሉ። አመሰግናለሁ ለቃለ መጠይቁ። እኔም እንግዲህ ከአሁን በፊት የዲያስፖራ ጉዳይ በውጭ ጉዳይ ሚኒስቴር ስር እንደ አንድ ዘርፍ ተደራጅቶ ከተደራጀም ከአስራ ዘጠኝ ዘጠና አራት በኢትዮጵያ አቆጣጠር ጀምሮ ጥረቶች ነበሩ። የዛሬ አምስት ዓመት ገደማ ግን ሰፊውን የዲያስፖራ ማህበረሰብ ለማልማት፣ እንደዚሁም መብትና ጥቅሙን ለማስጠበቅ ሀገር በምትፈልገው መርከብ ብዙ ልማት ውስጥ ለማሳተፍ ይረዳል ለብቻው የሚደራጅ ተብሎ ነው እንደ ተቋም የኢትዮጵያ ዲያስፖራ አገልግሎት በሚል ተደራጅቶ አሁን በዲያስፖራው በተለያየ መልኩ አገልግሎት እየሰጠ ያለው የኢትዮጵያ ዲያስፖራ ኤጀንሲ አሁን አገልግሎት በሚል መጠሪያ የዋቀረው ተቋም ከምስረታው ጀምሮ እስካሁን ባሉት ሂደቶች ውስጥ ምን ተግዳሮቶች ገጥሞታል? ምን ስኬቶችንስ አስመዝግቧል? በቅርብነት የተቋቋመ ተቋም ብዙም ያን ያህል ከባድ ተግዳሮት ነው የሚል እና እንደው ፊት ለፊት የወጣ ነገር ሲነገር የሚችል የለም። ግን በስኬት ደረጃ ከተቋቋመበት ዓላማ አንጻር የኢትዮጵያን ዲያስፖራ ሞቢላይዝ በማድረግ በተለይ ሕዳሴ ግድብ ላይ በነበረው ጫና ሰሜን አካባቢ ላይ የህግ ማስከበር በሚያደርግበት ጊዜ ኢንተርናሽናል ኦርጋኒዜሽኖች ኢትዮጵያ ላይ በሚያደርጉት ጫና ብዙ አስተዋጽኦች እንዲያበረክት ዲያስፖራውን ሞቢላይዝ ሲያደርግ ቆይቷል። ከዛ በተመለስ ደግሞ ዲያስፖራው በአገሩ ልማት በተለይ መንግስት ቅድሚያ በሰጣቸው የኢንቨስትመንት፣ የቱሪዝም፣ የአይሲቲ፣ የማኑፋክቸሪንግ እና የአግሪካልቸር ሴክተር ላይ በሰፊው አስተዋጽኦ እንዲያደርግ ዲያስፖራው ረድቷል። ከዛ ውጪ ሀገሪቱም የምታገኘው ሬሚታንስ ከማሳደግ አንጻር ቀላል የማይባል ሚና ሲጫወቅ ቆይቷል። ኦልሞስት ሁለት ሺህ አስራ አንድ ጀምሮ በተከታታይ በአማካይ በአመት አራት ቢሊዮን ዶላር ካገኝ ነበር ሀገሪቱ ሬሚታንስ። በዚህ አመት ደግሞ ይሄ ቁጥር በአያሌው ጨምሮ ወደ ስድስት ነጥብ አምስት ቢሊዮን ዶላር ማግኘት ተችሏል። በዚህ በጀት ዓመት የኢንቨስትመንትም እንደዛው ብዙ ለውጦች እየመጡ ነው ያሉት። በዘንድሮ እንኳን ሰባ ሁለት ቢሊዮን ብር ያስመዘገቡ አምሳ አምስት የዲያስፖራ ኢንቨስተሮች መሬት ማመቻቸት ተችሏል። እንግዲህ እነሱም ወደ ሶስት ሺህ የሚሆን የስራ እድል ፈጥረዋል። ይሄ እንደ አጠቃላይ የኢትዮጵያ ዲያስፖራ አገልግሎት እንደ ተቋም በመቋቋሙ የመጡ ስኬቶች ናቸው። አሁን እንዳነሱት ቀደም ሲልም በተደጋጋሚ በኢትዮጵያ መንግስት በኩል በባህር ማዶ ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ አገር ቤት ተመልሰው ወይም ካሉበት የባህር ማዶ ሀገር ሆነው በሚሹት ዘርፍ በእውቀት በማዋል ንዋይ ፍሰትና በበጎ ፈቃደኝነት ጭምር አገልግሎቶች እንዲያበረክቱና ራሳቸውም ተጠቃሚ እንዲሆኑ ጥሪዎች ቀርበዋል። አሁን እንደጠቀሱትም የተወሰኑ እንዲሁ ወደ አገር ውስጥ ገብተው የስራ እድሎችን መክፈት ራሳቸውንም መጥቀም እየቻሉ እንደሚገኙ አመላክተዋል። ጥሪዎቹ ከዲያስፖራ ማህበረሰብ እስካሁን በየትኛው ዘርፍ ነው የጎላ ግብረ ምላሾች አግኝተው ያሉት? በየትኛውስ ዘርፍ ነው? ሰዎች ተበረታተው በሀገራቸው ላይ ተጠቃሚ እንዲሆኑ ለማድረግ ኢትዮጵያ ዲያስፖራ አገልግሎት ጥረት እያደረገ ያለው በዘርፍ ደረጃ ብዙ ናቸው። ለምሳሌ ዲያስፖራው በልማት ዙሪያ መቶ ይካጠፍ ሲባል በመንግስት ፕሪቪሌጅ ወይም ቅድሚያ የሰጣቸው ፕሮጀክቶች አሉ። በተለይ የማኑፋክቸሪንግ፣ የአግሪካልቸር እንደዚሁ የአይሲቲ ዘርፍ፣ ይሄ እውቀትና ክህሎትን ወደዚህ ሀገር ከማሸጋገር አንጻር ያለው የሚያደርገው አስተዋጽኦ በጣም ከፍተኛ ስለሆነ ማለት ነው። እንደዚሁም የአግሪካልቸር ስራም ኢትዮጵያ ካላት ቱባ የመልማት አቅምና የማምረት አቅም አንጻር ገና በብዙ ሁኔታ ያልተሰራበትና ካለው አቅም አንጻርም የመልማት እድሉ በጣም ከፍተኛ ስለሆነ በዛ በዛ ኤሪያ ላይም እንደዛው ዲያስፖራው እየገባ እያለማ ነው የሚገኘው። ዞሮ ዞሮ ግን ዲያስፖራውን ፕሮቮክ ከማድረግ ኑና አልሙ ከማለት በስተጀርባ እኛም እንደ ኢትዮጵያ ዲያስፖራ አገልግሎት ማንኛውም ዲያስፖራ ወደ ቢሯችን ለምክርም ይሁን አገልግሎት ሲመጣ መንገዱን በማሳየት ከስቴክሆልደሮች ወይም ወይንም ደግሞ ጉዳዩ ከሚመለከታቸው ሌሎች የመንግስት ተቋማት ጋርም ጭምር በመወያየት ዲያስፖራው ሳይዝላላ ለፈለገው አላማና ና የሚፈልገው ዘርፍ ላይ ቶሎ ተሳትፎ ውጤታማ እንዲሆን እየረዳን ነው የምንገኘው። በአሁኑ ወቅት የኢትዮጵያ ዲያስፖራ አገልግሎት በባህር ማዶ ነዋሪ ከሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ያለው ግንኙነት በምን መልኩ መግለጥ ይቻላል? ወደፊትስ በምን መልክ ነው ለማጠናከርና እንደዚሁም በመንግስትና በዲያስፖራው መካከል ያሉ ግንኙነቶች የሚጠነክሩበትን ብልሃቶች ለማፈላለግ የነድፋችሁ ያሏችኋቸው ምን ውጥኖች አሉ ወይም በግብር ላይ የዋላችሁ ያላችሁት መርሃ ግብሮች ይገኛሉ። ይህንን ሰፋ አድርገን ማየቱ የሚበጅ ይመስለኛል። እንግዲህ ቅድም ተናግሮ ያለው ለውጡ ከመጣ በኋላ በክቡር ጠቅላይ ሚኒስትሩ ኢኒሽቲቭ ጭምር ነው ይሄ ተቋም የተቋቋመው። እሳቸውም እንደው ኦፕን አፕ የሚባል በአገር ደረጃ ክቡር ጠቅላይ ሚኒስትሩ በሁሉም አለማት እየዞሩ ኢትዮጵያውያንን እያወያዩ ባልተለመደ መልኩ በግል አውሮፕላኖች በአይሮፕላናቸው ጭምር እስረኛን እየጫኑ እያፈቱ ሲያመጡ ስናስተውል ነበር ከዓመታት በፊት እንግዲህ ይሄ ለኢትዮጵያ ዲያስፖራ አገልግሎት ትልቁ ኦፕን አፕ ነው በጣም ትልቅ ፈር ቀዳጅ ፋናወድ የሚባል አይነት እንደ ተቋም ጥሩ ኢሜጅ የፈጠረ ነው እንደ ተቋምም ሁለት መሰረታዊ ነገሮች ውስጥ በደንብ ከተሰጠ ስልጣን ውስጥ አንዱና አንዱ የኢትዮጵያን ዲያስፖራ መብት ማስጠበቅ ነው በዚህ ብሔራዊ ኮሚቴም አለ። በተለይ መካከለኛው ምስራቅ ላይ የሚገኙ ኢትዮጵያውያን ሄደን በምናስፈታበት ጊዜ ወደ ሀገር ቤትም እንዲገቡ ጉዳትም ሲደረስባቸው ከመንግስታቱ ጋር ሆደን ጭምር ለመከላከል ያደረግነው ጥረት አለ። አንተ ወደ ጠየቀኝ መሰረታዊ ነገር ስመጣ እንደ ተቋም ከኢትዮጵያ ዲያስፖራ ማንኛውም ማህበረሰብ ይሁን ዋናው ኢትዮጵያዊ ከሆነ ምንም አይነት ፖለቲካ፣ ምንም አይነት የብሄር ጉዳይ ውስጥ ያለ ከሳጥን ውጭ ሆነን ለማገልገል ለሀገራቸው ማልማት የሚችሉትን ኮንትሪቢዩትን ወይም አስተዋጽኦ ማድረግ የሚችሉትን፣ በዛው ልክ ደግሞ መብታቸው ጥቅማቸው በሚኖሩበት ሀገር ጭምር እንዳይጓደል እና እንዳይነስባቸው በብዙ እቅድ ዋጅተን ነው ወደፊት አጠናክረን እንሰራለን ብለን ሪዘን ያለ ነው እና ያንንም እንደምናሳካ እስካሁን በፊት ያሉ ጅምሮች ጥሩ ስለሆኑ ባለሙሉ ተስፋ ነው። ኢትዮጵያውያን እንደሚታወቀው ሀገራቸውን በእጅጉ ወዳድ ናቸው። ኢትዮጵያ በችግር ላይ በወደቀችበት ወቅት ሁሉም ኢትዮጵያዊ ከመላው ክፍለ ዓለማት ጎኖች በሙሉ ሀገሩ ትድግና ርብርቦች ማድረጉ እውነት ነው። በእርግጥ መንገዱ አልጋ ባልጋ ብቻም አይደለም። ቅሬታዎችም፣ ስጋቶችም እንደዚሁ በባህር ማዶ ነዋሪዎች ዘንድ አሉ። አነስተኛው ወደ ኢትዮጵያ ሄደን በጎ ፈቃድ በነጻ አገልግሎት እንስጥ ብለን ሄደን ተጉላልተን ምንም ሳናደርግ እንመለሳለን። በነጻ በዩኒቨርሲቲም ውስጥም እንደዚሁ እናስተምር ብለን ጨራሹን እኛ ደጅ ጠኒ ሆነን ተጉላልተን ነው የምንመለሰው። በተለያዩ መስሪያ ቤቶች ስንሄድ በቂ የሆነ ድጋፎች አይደረጉልንም ከሚሉ ቅሬታዎች እስከ አገር አቀፍ የሆኑ ፖለቲካዊ ቅሬታዎችም ሆነ ስጋቶች አላቸው ያለው አስተዳደር ላይ ስጋቶቻቸውን የሚገልጹ ወይም ደግሞ ከቶውንም ለእርቅ የማይ በቃ ቅሬታና ስጋቶች ያሏቸው ወይም ተቃውሞዎች የሚያሰሙ ድምጾች አሉ። በየአቅጣጫው ደጋፊዎችም እንዳሉ ሆነው እነዚህን የተለያዩ ድምጾች ወደ መሀል አምጥቶ ቅሬታዎችን በሀገር በኢትዮጵያ ብሔራዊ ጥቅም ላይ መሰረት ባደረገ ወይም በህልና ላይ መሰረት ባደረገና በዛ ላይ በተማከለ መንገድ ለማሰባሰብ ቅሬታዎች ሁሌም መኖር አለባቸው ናቸው። እነዚያ እንዳሉ ሆነው ግን ከሀገር በላይ ሳይሆኑ ለሀገር በሚበጅ መልኩ እንዲውሉ ለማድረግ በእናንተ በኩል እየተካሄዱ ያሉ ምን አይነት እንቅስቃሴዎች አሉ? ወይም እርስዎ አሁን አዲስ አመራር የተረከቡ ስለሆነ የእርስዎ ውጥን ምንድን ነው? በእርስዎ አመራር ስር የኢትዮጵያ ዲያስፖራ አገልግሎት ትልሞች በጣም መሰረታዊ ጥያቄና ምናልባትም ዲፕ ማየት ያለብን ጉዳዮች ያሉበት ይመስለኛል። የመጀመሪያው እንግዲህ ዲያስፖራውን ማወቅ ነው የሚጠበቀውን። አንድ ተቋም እንደሚመራ ግለሰብ የምመራውን አካል በደንብ ማወቅ ነው። ለምሳሌ የኢትዮጵያን ዲያስፖራ በአምስት ከፍለን ማየት እንችላለን። በማንኛውም ዓለም ያለውን አክቲቭ ኦፖዚሽን አለ፣ ፓሲቭ ኦፖዚሽን የምንለው አለ፣ ኒውትራል አለ፣ ፓሲቭ ሰፖርተር አለ፣ አክቲቭ ሰፖርተር አለ። ስለዚህ በዚህ አመት አምስት ደረጃዎች ውስጥ የኢትዮጵያን ዲያስፖራ ቁጥራቸው ልዩነት ሊፈጥር ይችላል። አክቲቭ ኦፖዚሽኑ ሊያንስ ይችላል፣ ወይንም ደግሞ በዛው ልክ ደግሞ አክቲቭ ሰፖርተሩ ሊበዛ ይችላል። ዞሮ ዞሮ እንደ ተቋም እኛ ለዲያስፖራው ማህበረሰብ እንደተቋቋመ ተቋም እና አላማውም ምሽኑም ሰውዬውም ስኬቱ ያ ስለሆነ ሁሉንም በአንዳይ ማየት ሁሉንም በአንዳይን ማለት ግን ከሁሉም ጋር እነሱ በሚሄዱበት መንገድ መሄድ ማለት አለ እያመለካከት ለውጥ የሚገባቸው አካባቢ ላይ እዚ ያለውን እውነታና እነሱ የሚሉትን ነገር ልዩነቱን ማሳየት ነው። እንግዲህ ተቃዋሚ ወይም ደግሞ ደጋፊ ናቹራል ነው። ማንም ሰው ተቃዋሚ ይኖረዋል። በዛው ልክ ደጋፊም ሊኖሩ ትችላሉ። ግን የቱ ጋ ነው የኢትዮጵያ ዲያስፖራ አብዛኛው ቁጥር ያለው የሚለውን ማየት ነው። ይሄ ሳይለንት ማጆሪቲ የሚባል አይነት ነው። የኢትዮጵያ ዲያስፖራ ብዙዋኑ ዝም ያሉ፣ ለሀገራቸው ፍቅር ያላቸው፣ ሀገራቸውን የሚወዱ ነገር ግን ፊት ለፊት ወጥተው የማይደግፉ በዛው ልክ ደግሞ አቃቂ ማብዛት የማይፈልጉ ናቸው። እንግዲህ ቅድም እንዳልኩት ውስን ሰዎች ሊጮሁ ይችላሉ። ውስን ሰዎች ለራሳቸው የተሻለ ምህዳር ላይ ቁጭ ብለው እዚህ ሀገር ጦርነት ሊያውጁ ይችላሉ። የዚቻ ሀገርን ትርምስና የዚቻ ሀገርን መረበሽ እያሉ ሊያወሩ ይችላሉ። ናቹራል ነው። እንግዲህ እንዳልኩ ቁጥሩን መቀነስ ላያቸው ላይ መስራት፣ አመለካከታቸውን የመቀየር ስራ ካልሰራ መስበቀር በአንዴ ዝም የሚያስችልም በአንዴ ሰዎች እንደዚህ አድርጉ ብሎም ዳይሜንሽን የሚያስቀይር አይነት አሰራር ላይመች ይችላሉ። ግን እኔ አንድ ወደ ዘርፉ ላይ እንደመጣ አመራር አሁን ታቀድኳቸው ነገሮች ግንባር ቀደሙ ዲያስፖራውን ኢንጌጅ ማድረግ ነው። ኢንጌጅ ሲደረግ ሞብላይዝ ተደርጎ ከስ ሲደረግ ልዩነቱ ምን ያህል ነው የሚለውን ለማወቅ በጣም አስቻይ ሁኔታን ይፈጥራል። ስለዚህ ዋናው መነጋገር ከኖሚያ ነው። እንደ ሀገርም ደግሞ ብዙ አስቻይ ጉዳዮች አሉ። ለምሳሌ ናሽናል ዳይሎግ ኮሚሽን ብንወስድ በዚሁን የተቋቋመው ልዩነትን ለመፍታት ነው። ካሁን በፊት እንኳን በተደጋጋሚ ዲያስፖራዎችን በዚሁን ፕላትፎርም ማወያየት ተችሏል። በነሱንም በማሳተፍ ጭምር እኛ በማስተባበር እነኚህ እንደ ሀገር የተያዙ ትራንዚሽናል ጀስቲስ፣ ናሽናል ዳይሎግ እያለን የምንጠራቸው ለእኛ ሌላው ግብአት ይሆናል ውስጥ በሚሰራቸው ስራዎች ዲያስፖራውን ዩኒፋይ ከማድረግ አንጻር ዲያስፖራውን በሀገሩ ላይ ለሀገሩ ዘብ እንዲቆም፣ ለሀገሩ ልማት፣ ለሀገሩ እድገት፣ ለሀገሩ መጻኢ ጊዜ ኃላፊነት የሚሰማው ዲያስፖራ እንዲሆን በምናደርገው ስራዎች አጋዥ ሆነው ይቀርባሉ ማለት ነው። እንደ ሀገር የተያዙ ውጥኖች እና ችግሮችን ከመፍታት እና ከማስወገድ አንጻር የተጀመሩ ጅምሮችን ለእኛ ግብዓት ይሆኑና ሌላው ዲያስፖራ አካባቢ ላይ መተን ለማገዝ ችግር ገጥቦናል የሚያስተናግደን ሰው አጣን ኤግዘትራ ተብሎ የተነሳው አይ ቲንክ ኢንፎርሜሽን ካለመኖር ነው። እንደ ተቋም አንዳንዴ የኢትዮጵያ ዲያስፖራ አገልግሎት ጋር መጥተው ሁሉንም መንገድ እና ሁሉንም ማድረግ የሚፈልጉትን ነገር ማመቻቸት እየቻለ ምናልባት እነሱ ሐኪሞች ከሆኑ ሄደው ጤና ምን ሕክምና የሚሰጥበት ኤሪያ ላይ ሄደው ጉዳውን ወይ ኢንፎርሜሽን ከሌለው ሰው ጋር መንገዱን ስተው መዳረቅ ሊፈጠር ይችላል። በእንደዚህ አይነት ሁኔታ ያሰቡትንም ነገር ሳይሳኩ እነሱም ሳይሳካላቸው ሊመለሱ ይችሉ ይሆናል። ነገር ግን በእርግጠኝነት የምነግረን እንኳን ወደዚህ ኃላፊነት ከመጣ ወደ ሰባት ወር ገደማ ሆኖኛል። ማንኛውም ዲያስፖራ በማንኛውም ዘርፍ ለሀገሩ ኮንትሪቢዩት ማድረግ ከፈለገ በጎ አድራጎትም ሊሆን ይችላል፣ እርዳታም ሊሆን ይችላል፣ ልማትም ኢንቨስትመንትም ሊሆን ይችላል። ማንኛውም ሰው ወደ ኢትዮጵያ ዲያስፖራ አገልግሎት ከመጣ ብዙ ትጉ ዲፕሎማቶች እሱን ለማገልገል ቆመው የሚያስተናግዱ መኖራቸውን ላረጋግጥ እወዳለሁ። እንደዚህ አይነት ቅሬታም በዚህ በሰባት ወር ውስጥ አጋጥሞን አያውቅም። ቅድም እንዳልኩ መንገዱን ካለማወቅ እና ምናልባት አግባብ ያልሆነ ቦታ ሄደው በዛ ሁኔታ ተስተናግደው ይሆናል የሚል ግምት ነው ያለኝ። የኢትዮጵያ ዲያስፖራ አገልግሎት እንደ ተቋም ለኢትዮጵያና ና ትውልደ ኢትዮጵያውያን ያለው ሀገር አቀፍ የሆነ ራዕይ ምንድን ነው ማለት ይቻላል? በመላው ዓለም ተበትነው ላሉ ሁሌም ወደ ሀገራቸው ፊታቸውን አዙረው ከአእምሯቸው ውስጥ ለማጠፋቸው ዜጎች የእርሶ መልእክት ምን ይሆናል? ተቋሙ እንደ ተቋም ሲቋቋም አዋጅ ምር ከተሰጡት አላፊነቶች ግንባር ቀደም ላይ የሚመጣው የኢትዮጵያን ዲያስፖራ መብት ማስጠበቅ ነው። መብት ማስጠበቅ ስንል ለብቻ የሚሰራ ጉዳይ አይደለም። እንደ ተቋም እዚህ ሀገር ውስጥ ሆነን የሚሰራው ጉዳይ አይደለም። ከኢትዮጵያ ሙሉ አለም ላይ ከሚገኙ ከኢትዮጵያ መንግስት ሚስዮኖች ጋር በመሆን እዛ ባሉን ዲፕሎማቶች በየሀገሩ ላይ ባሉ የዲያስፖራ አደረጃ እነሱን ይዘን አጠናክረን መብታቸው እንዲጠበቅ የማድረጉ ስራ ነው ቅድሚያ የምንሰጠው። ከዛ ቀጥሎ ዲያስፖራው ባለው አቅም ባለው ቴክኖሎጂ ሽግግር ላይ፣ ኢንቨስትመንቱ ላይ፣ አድቮካሲ ላይ እንደዚሁም በሌሎች ለሀገሪቱ ወረት ሊሆኑ ነገሮች ላይ በማሳተፍ አገሪቱም ከዲያስፖራው ዲያስፖራውም ከሀገሩ እንዲጠቀም የማድረግ ራዕይን ነው ይዘን እየሰራ ነው ያለ ነው። በተለይ አውስትራሊያ ካሉ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር በምን መልኩ ግንኙነታችሁን ለማጠናከር እቅድ ወይም ሀሳብ አላችሁ? ያንንስ በምን መልኩ ለመተግበር ነው ያሉት ትልሞች? አመሰግናለሁ። እንግዲህ አሁን በየሀገሪቱ ባሉ ሚስዮኖች እና የዲያስፖራ ዲፕሎማቶች እንደዚሁም አምባሳደሮች ጋር በመሆን ነው ስራ የሚሰራው። አጋጣሚ አሁን ወደ አውስትራሊያ አካባቢም ብዙ ለውጦች ይኖራሉ። አዲስ ሰው ይሄዳል ከዚህ። ስለዚህ እነኛን የሚስዮኖቻችንን አደራጀት እና የዲያስፖራ ዲፕሎማቶችን በመጠቀም መጀመሪያ እዛ ያለውን አደረጃጀት በማወቅና እንዴትና ምንድን ናረግሩ ነው የሚለውን ካሰብን በኋላ አውትሪች ማድረግ ነው። መተን አግኝተን አወያይተን ፍላጎታቸውን ፍሮም ዘ ሆስ ማወዝ ላይ ፈረንጆች እንደዚያ ይላሉ እና ከእነሱ ከራሳቸው የቱጋ ክፍተት እንዳለ እና የቱጋ ብንሰራ እነሱ ልንረዳ እንደምንችል እና ብረት ተረታትን ሀገር መርዳት የምንችልበትን ሁኔታ ምክክር ማድረግ ነው የመጀመሪያው እዛ በአካል በመገኘት ስለዚህ ያንም በተበርቀት እቅድ ይዘናል። ፈጣሪ እርዳን ወደዛው መጥተን ከእነሱ ጋር ተወያይተን ወይ ፎሮዋት እንዴት ማበል ጓዜ የሚለውንም ከእነሱ ጋር በጋራ ዳይሬክሽን የምናስቀምጥ ይሆናል። አቶ በላይነህ አቅናው የኢትዮጵያ ዲያስፖራ አገልግሎት ምክትል ዋና ዳይሬክተር፣ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ። ም ክብረት ስትልል ሰላሙ ነው።